ወትሮ የተለያየ የፖለቲካ አመለካከት በሚያንጸባርቁ ቡድኖች ዘንድ ነበር ይስተዋል የነበረው። አሁን ግን ቁርቁሱ በገዢው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር አባል ድርጅቶች መካከል መስተጋባት ጀምሯል። የቁርቁሱ ነጸብራቅ በማህበራዊ መገናኛ ዘዴዎች ላይም እየተስተዋለ ነው። በዚህ መሀል ኢህአዴግ በዝግ ስብሰባው ደረስኩበት ያላቸውን ነጥቦች ረቡ ምሽት አምስት ደቂቃ ግድም ርዝመት ባለው የቴሌቪዥን መግለጫው አሳውቋል። በአባላቱ ዘንድ እርስ በርስ ጠራጠር መንገሱ ይፋ በተደረገበት መግለጫ ኢህአዴግ ዝግ ስብሰባው በድል እንደሚጠናቀቅ አትቷል። አብራችሁን ቆዩ። በአገሪቱ የተለያዩ ማዕዘናት ውጥረት በነገሰበት በአሁኑ ወቅት የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር በምህጻሩ ኢህአዴግ የሚያካሄደው ዝግ ስብሰባ የበርካቶችን ቀልብ ስቧል። በዝግ ስለሚደረገው ስብሰባ አንዳንድ የማህበራዊ መገናኛ ንቁ ተሳታፊዎች አገኘን የሚሉትን መረጃ በማስተላለፍ ላይ ይገኛሉ። ከአንዱ ወገን የሚወጣው መረጃ በሌላኛው ወገን ሲደቆስና ሲተች ላስተዋለው በእርግጥም ኢህአዴግ በዝግ ስብሰባው ቁርቁስ ውስጥ ነው ለሚባለው አስተያየት ማ ማንጸባረቂያ የሆነ ይመስላል። የኢህአዴግ ስራ አስፈጻሚ ኮሚቴ ለአንድ ሳምንት ያህል በዝግ ሲያከናውን ስለቆየው ስብሰባ ረቡዕ ምሽት ላይ ያወጣው መግለጫ ኢህአዲግ ከታህሳስ 3 ቀን 2010 ዓ.ም ጀምሮ ግምገማ በማካሄድ ላይ እንደሚገኝ በማተት ደረስኩበት ስላለው ድምዳሜ እንዲህ ይላል። በሀገራችን የተለያዩ አካባቢዎች እየተከሰቱ ያሉ ደም አፋሳሽ ግጭቶች በዋነኛነት የድርጅታችን አመራር ያሳየው ድክመት የፈጠራቸው መሆናቸውን በሚገባ ይገነዘባል። ሀገራችን በአሁኑ ሰዓት ለምትገኝበት አስጊ ሁኔታ ድክመቱ ያደረገው አስተዋጽኦ ከፍተኛ ነው ብሏል መግለጫው። በድርጅት ውስጥ የእርስ በርስ መጠራጠር፣ የውስጥ ድርጅት ዲሞክራሲ ጦትና የህዝባዊ ወገንተኝነት መሸርሸር እንዳለ አትቷል። በቅርብ ጊዜ በድል ይጠናቀቃል ያለውን ዝግ ስብሰባ ለመላው የአገሪቱ ነዋሪዎችና ለኢህአዲግ አባላት በተከታታይ የሚገልጽ መሆኑን በማተት ነው መግለጫው የተደመደመው። መግለጫውን ተከትሎ ከተሰጡ አስተያየቶች መካከል ድንቅነሽ አበበ በትዊተር ገጿ በአጭሩ ባሰፈረችው የእንግሊዝኛ ጽሁፏ ፍርክስክሱ ወጣ ብላል ትችላለች ቃርባታ ትዊተር ላይ በእንግሊዝኛ ቋንቋ ቀጣዩን መልእክት አስፍሯል። እሺ የኢህአዴግ እህት ተብዬዎች በሁሉም ነገሮች ተስማሙ ተባለ እንዴ? ማን ማንን እንደሰለቀጠው መቼ ነው ታዲያ ወጥተው የሚነግሩን? ጠቅላይ ሚኒስትሩስ ሀገሪቱን አሁንም እየመሩ ነው ብሏል። ይህ ኢህአዲግ ይፋዊ ገጽ በተሰኘ የፌስቡክ ገጽ ላይ በኢትዮጵያ ስለተከሰተው ችግር መንስኤ ከግንባሩ ኃላፊ አቶ ሽፈራው ሽጉጤ ጋር የተደረገ ያለውን አጠር ያለና የተቆራረጠ የቪዲዮ ቃለመጠይቅ አስፍሯል። አሁን በሀገራችን እየታዩ ላሉ ችግሮች መንስያቸው የፌዴራሊዝም ስርአቱ መሆኑን አንዳንድ ተቃዋሚ ፓርቲዎች ያነሳሉ የሚል ጽሁፍ ከቪዲዮ መልእክቱ ጋር ያያያዘው የኢህአዲግ የፌስቡክ ገጽ ቃለ መጠይቁን ያስከትላል። ፌዴራላዊ ስርዓቱ በዚህ መንገድ የፈጠረው ምንም አይነት ችግር የለም ያሉት አቶ ሽፈራው ሲሆን ሲሆን ችግር ነው የፈታው ብሏል። እዛው የቪዲዮ ቃለ መጠይቅ ላይ ጋዜጠኛ ኤልያስ ገብሩ ጎዳና ድርቅ ማለት ራስን ያስበላል ሲል አጠር ያለ መልእክቱን በፌስቡክ ገጹ ላይ አስነብቧል። ሕወሓት ኢህአዲግ ከገባት ተኝታም ቆማም ቆዝማም ተሰብስባም ተራምዳም ቢሆን አደገኛ ማጥ ውስጥ መግባቷን ማሰብና ማመን አለባት አሁን ሲል በትምህርት አንክሮ አረፍተ ነገሩን የዘጋው ኤልያስ ያ ካልሆነ ምን ሊከሰት እንደሚችል እዛው ጽሁፉ ላይ ያብራራል። እንደው ለቸከ የስልጣን፣ የጥቅም፣ የትምክህት፣ የማን አለብኝነት፣ የጉልበት ጥም ሲሉ ግግም ማለት እያዩ መበላትን ያስከትላል። ከሌሎች አምባገነንና ጨቋኝ ችኮች ፍጻሜም ተማሩ። የፖለቲካ ስማርትነት ያሻል አሊያ እየሆነ ያለውን ማየት ነው ብሏል። ኤልያስ ጽሑፉን የሚያጠቃልለው ልብ ያለው ልብ ይበል ከሚል መልእክት ጋር ነው። ኪዳን ወልድ ደስታ አመራሩ ሀገሪቱን መምራት ካልቻለ በየጊዜው ምክንያት ከመደርደር ህዝባዊ መንግስት እንዲቋቋም ከውስጥም ከውጭም ጥሪ በማድረግ ስልጣን ቢያስረክብ የሚል አስተያየት የሰጠው በፌስቡክ ነው። አብዱረሂም በትዊተር ጽሑፉ ኢህአዲግ ባወጣው መግለጫ ያደረግኩት ተሃድሶ ጥልቀት ያልነበረው በመሆኑ ነው በአገሪቱ ችግር የተከሰተው ብሏል። ተሃድሶ ሳይሆን ተገንድሶ የሚወድቅበት ቦታ አለመታወቁ ነው እኛን ያሳሰበን በማለት የሳቅ ምልክት አኑሯል። ሀሊት መንገሻ በበኩሉ እዛው ትዊተር ላይ ቀጣዩን ጽፏል። ኢህአዴግ አመነ፣ ቅቡልናዬ ተሸርሽሯል። ታዲሽ የወጣው መስመሬንም አስተካከልኩ ከተባለን አመት ሞላን እንዴ? አማኑኤል ተስፋዬ በእንግሊዝኛ ባቀረበው የትዊተር ጽሁፍ መግለጫው ላይ እንዲህ ሲል ተሳልቋል። የመግለጫው ርዕስ መሆን የሚገባው በሺ ቃላት አንዳችም የማይባለው እንዴት ነው በማለት ይነበባል። ኢህአዲግ የሰጠውን መግለጫ በተመለከተ በዋትሳፕ ቁጥራችን የሚከተሉት አስተያየቶች ደርሰውናል። መግለጫው ለእኔ እንደ መግለጫ ሳይሆን እንደ ማላገጫ ነው፣ ምክንያቱም የተለመደና ሕዝብ ላይ በተሃድሶ ስም የሚቀለድ ነው ይላል የመጀመሪያው መልእክት። የኢህአዲግ ሥራ አስፈጻሚ ኮሚቴ አሁን አገሪቱ ውስጥ እየተከሰቱ ያሉ ደም አፋሳሽ ግጭቶች በዋነኛነት የድርጅታችን አመራር ያሳየው ድክመት የፈጠራቸው ናቸው ምን ማለት እንደፈለጉ ምኑ ታውቁ ምናልባት ይህን ሲል እየወሰድን ያለነው እርምጃ በቂ አይደለም ስለዚህም ነው ሁሉም የሚቃወመን እያለ ሊሆን ይችላል የሚል መልእክትም ደርሶናል መግለጫው ትክክልና ትክክል ነው ነገር ግን ትክክልነቱ የሚረጋገጠው በቆራጥ አምራር ወደ ስራ ወደ ለውጥ ከተገባ ነው ኢህአዴግ እሱን ወይም ድክመቱን መቀበልና ይቅርታ መጠየቅ ላይ ችግር የለበትም ነገር ግን ሆኖ መገኘት ችግር አለበት ካሁን በኋላ ህዝብን በንግግር ብቻ ማሳመን ይከብዳል። የተናገሩትን ወደ ተግባር መቀየር ነው። እሱ ነው ህዝብን የሚያሳምን። ባለስልጣን የተባለ በሙሉ በየቦታው ፎቅ ከሚሰራ በህዝብ ልብ ውስጥ ፎቅ ይስራ። ፎቅ ውስጥ መኖር የሚቻለው አገር ሰላም ሲሆን ነው። ሁላችንም ለሰላም እንትጋላለው። ቸር ዋሉ። የነገ ሰው ይበለን። ይህም በዋትሳፕ የደረሰ መልእክት ነው። ከወሬ የዘለላ አይደለም። የኢህአዴግ ፕሮፖጋንዳ ያለፈ ለውጥ አያመጣም። ዜጎች እያለቁ ነው። ወሬው ሰልችቶናል። ተጨማሪ የዋትሳፕ መልእክት ነው። የኢህአዴግ የረቡዕ ምሽት መግለጫ በርካቶችን የማነጋገሩን ያህል ከመግለጫው ቀደም ብሎም በግንባሩ አባላት ደጋፊዎች ዘንድ የጀመረው የማህበራዊ የመገናኛ አውታር ንትርኩ ቀጥሏል። በተለያዩ የሀገሪቱ ክፍሎች የተፈጸሙ ግድያዎች ተጠያቂነትን ከአንዱ ቡድን ወደ አንዱ የማሸሽ፣ በግጭቱ ህይወታቸውን ያጡ ወገኖችን በተመለከተ ለአንደኛው ወገን ተቆርቋሪ መስሎ ሌላኛውን ችላ ማለት፣ ሌላኛው ቡድን አንደኛው ላይ መዛትና ማስፈራራት ጎልቶ ተንጸባራል ተቋቋል ዱላ ቀረሽ ንትርኩና የቃላት ጦርነቱ በማህበራዊ የመገናኛ አውታሮች አሁንም እንደቀጠለ ነው። በኢህአዴግ አባል ድርጅቶች ደጋፊዎች መካከል የሚንጸባረቀውን ዱላ ቀረሽ እንካሰላንቲያ ወደ ሬዲዮ ማምጣቱ ከጥቅሙ ይልቅ ጉዳቱ ስለሚያመዝንም ቃል በቃል ቃላቱን ከማምጣት ተቆጥበናል። ሌላው በማህበራዊ የመገናኛ ዘዴዎች የመነጋገሪያ ርዕስ የሆነው በተለያዩ የአገሪቱ ክፍሎች የሚስተዋለው ተቃውሞ፣ በተለይም የዩኒቨርሲቲ ተማሪዎች ትምህርት የማቋረጣቸው ነገር ነው። በአንዳንድ ዩኒቨርስቲዎች ትምህርት መጀመሩ ቢገለጥም በተለይ በድሬዳዋ ዩኒቨርሲቲ ትምህርት ተቋርጦ ውጥረቱ ማየሉ ተዘግቧል። ተቃውሞ ከዩኒቨርስቲዎቹም አልፎ ወደ ሁለተኛና አንደኛ ደረጃም መዛመቱን የሚያሳዩ ፎቶግራፎችና ቪዲዮዎች በማህበራዊ መገናኛ ዘርፎች ታይቷል። ምንም እንኳን ኢትዮጵያ ውስጥ የማህበራዊ የመገናኛ አውታሮች የተስተጓጎሉ ቢሆንም በተለያዩ ዙራዙር መንገዶች የሚወጡ ፎቶግራፎች የተማሪዎችን ተቃውሞ ያሳያሉም። ተማሪዎች አደባባይ ወጥተው ከወገባቸው በላይ ራቁት በመሆን አሊያም ጥቁር ልብስ በመልበስ መሬት ላይ በጋራ አጎንብሶ በመንበርከክና በተለያዩ መንገዶች ተቃውሟቸውን ሲገልጡ የሚታይባቸው ፎቶግራፎችም በዚሁ በማኅበራዊ የመገናኛ አውታሮች ተሰራጭቷል። አድማጮች የኢህአዴግ የእርስ በርስ መጠራጠር በሚል ርዕስ ያቀረብንላችሁ የማህበራዊ መገናኛ አውታር ጥንቅራችን በዚሁ ይጠናቀቃል ማንተጋፍቶት ስለሺ ነኝ መልካም ጊዜ ጤና ይስጥልኝ